በመጀመሪያ የአስሩን ቃላት ዘጸአት 20 ላይ ያለውን ከቁጥር አንድ ጀምሮ ዛሬ የምንመለከተው ቁጥር ድረስ ቁጥር 12 ድረስ አነብላችኋለሁ። ዘጸአት ምዕራፍ 20 ቁጥር 1 እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብጽ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ። አትስገድላቸው፣ አታመልካቸውምም። በሚጠሉኝ እስከ ሦስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ እናተኛ አምላክ ነኝና፣ የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። የሰንበትን ቀን ትቀድሰው ዘንድ አስብ። ስድስት ቀን ሥራ ተግባርህንም ሁሉ አድርግ። ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ፣ ወንድ ልጅህም፣ ሴት ልጅህም፣ ሎሌህም፣ ገረድህም፣ ከብትህም፣ በደጅህም ውስጥ ያለ እንግዳ በሱ ምንም ሥራ አትስሩ። እግዚአብሔር በስድስት ቀን ሰማይንና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታል፣ ቀድሶታልም። ዛሬ አምስተኛውና የምንመለከተው ከአስሩ ቃል አምስተኛው ቃል ቁጥር 12 ላይ ነው። አባትህንና እናትህን አክብር እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህ እንዲረዝም። ያነበብኩላችሁ ቃል የጌታ የእግዚአብሔር ቃል ነው። እግዚአብሔር በሲና ተራራ ራሱ ወርዶ እስራኤላውያን በሲና ተራራ ዙሪያ ተሰብስበው በነበረበት ጊዜ ከግብጽ ምድር ላዳናቸው ለሕዝቡ ላወጣቸው በጠንካራና በኃይለኛ ክንዱ ላወጣቸው ሕዝቡ የሰጠው ትእዛዝ ነው እና ባለፉት ከመጀመሪያው ከመግቢያው ጀምሮ ስንመለከት ይሄ ቃል ለዳነ ሕዝብ የተሰጠ ቃል ነው የእግዚአብሔርን ባህርያት በትክክል እየገለጽን እና እያሳየን እየኖርን የምንኖርበት ቃል ተደርጎ ነው የተሰጠን። ስለዚህ በጣም አስፈላጊ ክርስቲያናዊ ጠቀሜታ አለው ብለን ነበር እና በአጠቃላይ ስንከፍለው ይህንን አስሩን ቃላት በአራት ክፍሎች አማካኝነት ነው ያየነው እና የመጀመሪያው ክፍል ሶስቱን ቃላት የያዘና እግዚአብሔር የአማኙ ያዳነው ህዝብ የህይወት ዋና ማዕከል መሆን እንዳለበት እግዚአብሔር የጠየቀው ጥያቄ እንደሆነ እኔ እግዚአብሔር አምላክ ነኝ ከእኔ በቀር ሌሎች አማልክት አይሆኑልህ አንድ የተቀረጸ ምስል ለራስህ አታድርግ ሁለት የአምላክን የእግዚአብሔርን ስም በከንቱ አትጥራ ሶስት እና ሁለተኛው ክፍል ሁለት አወንታዊ ትእዛዞችን የያዘ ነው እና መሰረታዊ የአማኞች የህይወት ተቋም ነው ብለን ነው ተነጋግረንበት የነበረው እና አራተኛውን ባለፈው አይተናል። አምስተኛውን ዛሬ እናያለን። አራተኛው ግን የሰንበትን ቀን ትቀድሰው ዘንድ አስብ አንድ ተቋም ነው እና እግዚአብሔር ባለፈው ስንነጋገር የሰባት ቀን ዑደትን በተፈጥሮ ውስጥ እንዳስቀመጠ ይሄ በጣም አስደናቂ አሰራር እንደሆነ የዘመኑ ፍልስፍና ኤቲዝም የክህደት እንቅስቃሴ የሊበራሊዝም የሊበራል ቫሊዩ እንቅስቃሴ የሚባለው ይሄን ሊያጠፋው እንዳልቻለ፣ ምክንያቱም እግዚአብሔር የደነገገው የሰባት ቀን እውደት እንደሆነ ለዘመናት፣ ለዓመታት ሁሉ ይሄ ሰባት ቀን የቀን አቆጣጠር እግዚአብሔር ስለመሰረተው በጣም ጠቃሚ እንደሆነ አይተን፣ ግን በሰባት ቀን አንድ ቀን ውስጥ በስድስት ቀን በስድስት የስራ ቀን የማታገኙትን ነገር እንድታገኙ እረፉ እኔ እንዳረፍኩ ብሎ እግዚአብሔር የራሱን ምሳሌ የሰጠበት እንደሆነ አየን። እና ሰንበት እኛ ክርስቲያኖች ሰንበት ብለን አይደለም የምንለው፣ የእሁድ ነው የምንለው፣ የጌታ ቀን ነው የምንለው። እና በዚህ የጌታ ቀን ወይም እሁድ በተባለው ቀን በሳምንቱ የመጀመሪያ ቀን ጌታ ኢየሱስ ክርስቶስ ከሞት የተነሳበትን ቀን የሚያከብር ግን ክርስቲያኖች ተሰብስበን ልክ አይሁዶች በሰባተኛው ቀን ያደርጉ የነበረው አይነት ከህግ ከህጋዊ ስርዓቶች ውጭ የሆነ መንፈሳዊ ነገር የምናገኝበት መንፈሳዊ ህይወታችን የሚበስልበት መንፈሳዊ ትምህርት የምንማርበት ጌታን የምናገለግልበት ቀን እንደሆነ የጌታ ቀን እንደሆነ አየን ዛሬ አምስተኛውንና ክርስቲያናዊ ጠቀሜታውን ነው የምንመለከተው ይሄ አምስተኛው ቃል አባትህንና እናትህን አክብር እግዚአብሔር አምላክህ በሚሰጥህ ምድር እድሜህ እንዲረዝም ብሎ ነው የሚናገረው። እና አምስተኛው ቃል ክርስቲያናዊ ጠቀሜታ አለው ልክ እንደ ሌሎቹ ቃሎች። እና ይሄንን ቃል ስንመለከት ሌሎች ክፍሎች ውስጥ እንዴት እንደተጠቀሰም ማየት በጣም አስፈላጊ ነው ብያችኋለሁ፣ ባለፈው ይሄ አስሩ ቃላት ዘጸአት ምዕራፍ 20 ላይ እንዳለ እግዚአብሔር ወርዶ የተናገረበት ቦታ የተመዘገበበት ክፍል ነው። ግን ዘዳግም አምስት ላይ ተደግሟል። ራሱ ዘሌዋውያን 19 ላይ እንደገና በሌላ መልክ ተደግሟል። እና ዘዳግም አምስት ላይ ቁጥር 16 ላይ ይህንን ቃል ሙሴ እንደገና ሲደግመው እንዲህ ብሎ ነው የተናገረው። እግዚአብሔር አምላክህ እንዳዘዘህ አባትህንና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥህ ምድር ላይ ዕድሜህ እንዲረዝም መልካምም እንዲሆንልህ ብሎ ተናግሯል ይህንን የአስሩን ቃላት በጣም ጠቃሚ ጠቀሜታ ዘሌዋውያን 19 ላይ ከተጠቀሰው እናየዋለን ግን አዲስ ኪዳን ውስጥ እንዳለ ደግሞ በሐዋርያው በቅዱስ ጳውሎስ መልእክት በኤፌሶን ምዕራፍ 6 ላይ ሰፍሮ እናገኘዋለን አነብላችኋለሁ በጣም ለማያያዝ በጣም ስለሚጠቅም ኤፌሶን ምዕራፍ 6 ከቁጥር 1 እስከ 3 ልጄ ሆይ ለወላ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ይህ የሚገባ ነውና ብሎ ቁጥር ሁለትና ሶስት መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር፣ እሷም የተስፋ ቃል ያላት ፊተኛ ፊተኛይቱ ትእዛዝ ናት ብሎ ጳውሎስ ተናገረ። ቆላስያስ 3 20 ላይ እንደዚሁ ብሎ ተናግሯል። ልጆች ሆይ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ ብሎ ይሄ አክብር የሚለውን ቃል በተለያየ መልክ አዲስ ኪዳን እንዳስቀመጠው እንመለከታለን እና አባትህን እና እናትህን አክብር የሚለው ይህ አምስተኛው ቃል በወጥነት ነው መጽሐፍ ቅዱስ ሁሉ ውስጥ የተቀመጠው። እና በጣም አስደናቂ ትእዛዝ ነው፣ በጣም ጠቃሚ የሆነ ትእዛዝ ነው ለሰዎች ሁሉ። በተለይ አሁን የምትሰሙኝ ወጣቶች ካላችሁ ወጣቶች ካላችሁ ለእናንተ በጣም በጣም ጠቃሚ ነው ለእናቶችም ለአባቶችም እንዲሁ ጠቃሚ ነው እና አክብሩ የሚለውን ቃል ትኩረት ለመስጠት ዘሌዋውያን ምዕራፍ 19 ቁጥር 3ን ማንበብ በጣም ይጠቅማል እና አክብሩ የሚለው ቃል ቁልፍ ቃል ምንድን ነው የሚለው ላይ ለመምጣት ስንንደረደር፣ ስለዚህ ዘሌዋውያን 19 ቁጥር 3 ላይ ሙሴ በዘሌዋውያን ውስጥ እንደዚህ ብሏል፣ ከእናንተ ሰው ሁሉ እናቱንና አባቱን ይፍራ ሰንበታቴንም ጠብቁ እኔ አምላካችሁ እግዚአብሔር ነኝና ብሎ ተናገረ። ከእናንተ ሰው ሁሉ እናቱንና አባቱን ይፍራ። ይሄ ዘሌዋውያን 193 ላይ የተጠቀሰው ይፍራ እናትና አባቱን የሚለው ቃል ወላጆችን አክብረው ከሚለው ጋር አክብር ከሚለው ጋር ሲያያዝ በጣም ጠንካራ ትርጉም ነው የሚሰጠው እና ይሄ ፍርሃት ሌዋውያን ላይ ያለው የባርነት ፍርሃት ወይም ደግሞ የጭቆና ፍርሃት፣ የጭንቀት ፍርሃት ሳይሆን በጣም ጠንካራ ሆኖ እግዚአብሔርን ከማክበር ከማድነቅ እና ከመውደድ ጋራ የተያያዘ እግዚአብሔራዊ ፍርሃትን የሚያሳይ ቃል ነው። እና አክብርና የአክብሮት ፍርሃት ታዲያ የሚለው ምንድን ነው መሰላችሁ? ጠቅላላ አጠቃለን ሁለቱን ስናያይዝ ለአባትና ለእናትህ ትልቅ ዋጋ ከፍ ያለ ዋጋ ስጣቸው ወይም ከፍ አድርገህ ተመልከታቸው፣ ከፍተኛ ስፍራ ስጣቸው በሕይወትህ የሚልን ትርጉም ነው የሚያሳየው። እና ይህንም በተመለከተ ጥቂት ነጥቦችን እናገርና ወደ መልእክት ውስጥ እየጠለቅን እየጠለቅን እንሄዳለን። እና በዚህ ትርጉም ውስጥ ታዲያ አንድ ልጅ ሴትም ወንድም ልጅ ለእናትና ለአባት መታዘዝን ከእግዚአብሔር ቃል ውጭ በሆነ መንገድ ውስጥ እንድንሄድ እስካላደረጉ ድረስ ትእዛዛቸው ወደዚያ ደረጃ የሚመራ እስካልሆነ እግዚአብሔርን አትታዘዙ የሚል እስካልሆነ ድረስ በማንኛውም መልኩ ወላጆቻችንን እንድንታዘዝ የሚያስገነዝብ ቃል ነው፣ ለእናትና ለአባት በዚህ ትእዛዝ ውስጥ ትህትናንና ሙሉ ፍቅር ማሳየትንና ከነሱ የመጣን መሆናችንን የምናስብበት አንድ አስደናቂ ትእዛዝ ነው። ሌላው ነጥቤ የምናገርበት ለእናትና ለአባት አባቱንና እናቱን የሚያከብር ሰው በሚያስፈልጋቸው ነገር ሁሉ መድረስ እና ተገቢውን የወላጅ እንክብካቤ በማድረግ እርጅናቸው በሰላምና በደስታ እንዲፈጸም የሚያደርግ ውስጣዊ መልእክትም ያለበት ነው። እና ለወላጆች ተገቢውን ጸሎት ማቅረብ፣ መንፈሳዊ በረከትን ሁሉ እንዲቀበሉ የሚያስፈልገውን ሁሉ ነገር ማድረግን የሚጠይቅ ትዕዛዝ ነው። በእርግጥ በዚህ ባለንበት ትውልድና ዘመን ወላጆችን ችላ ማለት የተለመደ ነው። ወላጆችን ችላ ብሎ አለማግለል ተገቢውን ቀረቤታ እና አለኝታነት ማሳየትና መደገፍን የሚጠቅስ ነው። ለምንድን ነው በአሜሪካ ውስጥ አስሩ ቃላት ከያለበት ቦታ እንዲነሱ በዚህ በሊበራል እንቅስቃሴው ይደረግ የነበረው? እነዚህ እነዚህ አይነት ሁኔታዎች ከህብረተሰቡ ውስጥ ወጥተው አባትና እናት ወላጆች በብቸኝነት በሽምግልና ዘመናቸው በጸጸትና በሐዘኔታ እንዲያሳልፉ የማድረግን እርግማን በማህበረሰቡም ላይ ለማምጣት ነው። ስለዚህ ይሄ አምስተኛው ቃል የአባትና የእናትን ምስክርነታቸውን እና የራሳችንንም የልጆችን ምስክርነታችንን በጌታ ስምና በእነሱ ስም መጠበቅና ደስ የሚያሰኛቸውን ነገር ሁሉ ከሕይወታችን እንደ ጌታ ቃል እንድናደርግ ደስ የማያሰኛቸውን ወላጆቻችን ደግሞ ደስ የማያሰኛቸውን ነገር ከሕይወታችን እንድናስወግድ የሚናገርና በቀጥታ የሚያዝ ቃል ነው። አባትህንና እናትህን አክብር እግዚአብሔር አምላክ በሰጠህ ምድር እድሜህ እንዲረዝም የሚል ትእዛዝ ነው። በጣም የሚገርም ነው እና እኔ ይህንን ትእዛዝ ሳጠናው በጣም የጠለቀ አሁን ከምንለው የጠለቀ ትርጉም እንዳለው አስባለሁ እና እንደዚህ አይነት ትርጉምን አሁን እውነታን እንድትረዱልኝ እፈልጋለሁ አንድ አማኝ ወላጆች ወላጆቹን በማክበር በፍርሃት ማክበር፣ በአድናቆት ማክበር ውስጥ ሲገባ እግዚአብሔር በእነሱ ላይ ያስቀመጠውን ታሪክና እነሱ በእግዚአብሔር ውስጥ የወረሱትን ውርስ ተቀብሎ ያንን ወደፊት የማራመድ ጉዳይ እና ተልዕኮ ያለበት አስደናቂ እውነታ የተገለጠበት የእግዚአብሔር ሀሳብ ነው ያለበት ይሄ እናትንና አባትን አክብር የሚለው ቃል። ስለዚህ በዳ ነው ማህበረሰብ ውስጥ ልጆች ከወላጆቻቸው ታሪክን ይቀበላሉ። የሚቀበሉት የደህንነትን ታሪክ ነው እና ያንን የደህንነትን ታሪክ እነዚህ ልጆች ይዘው የመቀጠልን ጉዳይ ትኩረትና አጽንኦት እንዲሰጡ የሚያደርግም ዋና ዋና ሐሳብ ያለበት እውነተኛ መልእክት ነው። እንግዲህ አንድ ልጅ አማኞች የሆኑትን ወላጆቹን የሚያከብርና ከፍ አድርጎ የሚያያቸው ከሆነ በእሱ ላይ እነሱ በእሱ ላይ ያፈሰሱትን መንፈሳዊና ስጋዊ በረከት በእሱ ላይ ያፈሰሱትን የመንፈሳዊና የስጋዊ በረከት ወጪ በእንግሊዝኛ ኢንቨስትመንት ማለት ነው ያደረጉትን ኢንቨስት ያደረጉትን መንፈሳዊና ስጋዊ ውርስ በጌታ ጸጋ ወርሶ ተቀብሎ እነሱ በእሱ ላይ ያፈሰሱትን ማንኛውንም መንፈሳዊና ስጋዊ አስተዋጽኦ በሕይወቱ ያደረጉትን በተሻለ መንገድ አሳድጎ ለመጪው ትውልድ ማለትም ለልጆቹ ወደፊት የሚያራምድና የሚያስተላልፍ ይሆናል ማለት ነው። አባትና እናቱን የሚያከብር አባትና እናቱን የሚያከብር አባትና እናቱ ያከበሩትን ነገር ያከብራል። የወደዱትን ነገር ይወዳል። የወረሱትን እግዚአብሔራዊ የደህንነት ውርስ ይወርሳል ማለት ነው። እሱም ልጆች ሲኖሩት ይህንን ከወላጆቹ አሳድጎ የጠበቀውን መንፈሳዊ ውርስ በልጆቹ ላይ በማፍሰስ ኢንቨስት በማድረግ ለእነሱም በማውረስ እርሱ ልክ ከወላጆቹ ጠብቆ እንዳሳደገው እነሱም እንዲያሳድጉት እና እንዲያራምዱት ከፍ ባለ ደረጃ በአገራቸው እና በህይወታቸው እንዲያዩት የሚያደርግ ሀሳብ ያለበት አስደናቂ እውነት ነው። ምክንያቱም በዳነው ህዝብ ውስጥ እግዚአብሔር ያቀደው ነገር አሁን እዚህ ሲና ተራራ ላይ ሰብስቦ አባትና እናትን አክብር የሚለውን ነገር ሲናገር የእሱ ህዝብ በመሆናቸው የዳኑት ህዝቦች የእሱን መንግስት በምድር ላይ የሚያራምዱ የካህናት መንግስት እንዲሆኑለት ነው። ስለዚህ የካህናት መንግስት የሆንነው እኔና እናንተ አሁን በጸሎት የምታገለግሉት ለልጆቻችን ይህንን የክህነት መንግስት ኃላፊነትና ውርስ ማስተላለፍ አለብን። እነሱ ደግሞ እኛን የሚያከብሩ ከሆነ ይህንን ውርስ ተቀብለው በተሻለ መንገድ በእውነተኛ መንገድ የበለጠ አክብሮት ለሌሎች ሁሉ ብርሃን ሆነው እንዲያልፉ የሚያደርግ እውነትን የሚያሳይ ውርሱ ከትውልድ ወደ ትውልድ እንዲተላለፍ ከፍተኛ ማሳሰቢያ ያለበት ቃል ነው። እኔ ይህንን ሳስብ በጣም በአሳፋሪ ሁኔታ የማየው መጥፎ ነገር አለ በዚህ ዘመን፣ ምንድን ነው መሰላችሁ? የክርስትና እምነት በአንድ ቤተሰብ ውስጥ ከተጀመረ በኋላ በልጆችና በልጅ ልጆች ሕይወት እየቀነሰ መሄዱ በጣም አያሰጋም፣ አያሳፍርም። የእኛ ልጆች የልጅ ልጆች የእኛን ውርስ ወርሰው መቀጠል ሲገባቸው አለማድረጋቸው የብዙ የአገልጋይ ልጆች የብዙ የብዙ ክርስቲያን ልጆች እና ይሄ በጣም አይረብሽም፣ የሚረብሽና የሚያሳስብ ነገር ነው። ግን ልጆቻችን እኛን የሚያከብሩ ከሆነ ከኛ የተቀበሉትን ውርስ በተሻለ መጠን እግዚአብሔርን በመፍራት እኛንም በማክበር እንዲያራምዱት የተሰጠ ትዕዛዝ ነው። እና እግዚአብሔር አምላካችን ይህንን በልጆቻችን ህይወት እውነት ሆኖ ተፈጽሞ እንድናየው በእውነት መጸለይና በኋላ አሳስባለሁ። ልጆቻችንንም ይህንን በግልጽ የማስተማር ኃላፊነት እንዲኖረን ያስፈልጋል። የአንድ አገልጋይ ልጆች ከሆናችሁ አባታችሁንና አብራው በአገልግሎት የተጠመደችውን እናታችሁን የምታከብሩ ከሆነ የሚሆነው ነገር አባታችሁና እናታችሁ በእናንተ ላይ ያወጡትን ያፈሰሱትን ኢንቨስት ያደረጉትን መንፈሳዊ ሀብት፣ ሥጋዊ ሀብት ወርሳችሁ እነሱ ካወጡት ይልቅ በተሻለና በከፍተኛ ዕድገት ለልጆቻችሁ እንድታስተላልፉት የእግዚአብሔርን መንግሥት እንድታሳድጉ እግዚአብሔር አምላክ በእናትና በአባት በልጆቻቸው ላይ ያስቀመጠው ከፍተኛ ተቋም ነው። ቤተሰብ የቤተሰብ ተቋም። ስለዚህ እናንተ የእናንተ ልጅ እናንተን ካከበራችሁ እሱም በወንድና በሴት ልጆቹ ላይ ይህንን ሀብት ያወጣል። እነሱም ደግሞ የእናንተን ልጅ ካከበሩ የልጅ ልጆቻችሁ እነሱም በዚሁ መንገድ ይቀጥላሉ። እግዚአብሔር በዘር ማንዘራችን ሁሉ እየከበረ እኛ የብርሃኑ መንግስት አስተላላፊዎች መሆን እንችላለን ማለት ነው። የሚገርም ነገር ነው። በብሉይ ኪዳን ውስጥ ያለውን ውርስ ከዚህ ጋር በተያያዘ መልክ እንድትመለከቱት እፈልጋለሁ። በብሉ ኪዳን ውስጥ ውርስ ሲደረግ ነበረ የንብረትና የመንፈሳዊ ጸጋና ቃል ኪዳን በረከት ከአንድ ትውልድ ወደ ሌላ ትውልድ ሲተላለፍ መጽሐፍ ቅዱስ ያሳየናል ግን ይገርማችኋል ከአንድ ትውልድ ወደ ሌላ ትውልድ ይተላለፍ የነበረው መንፈሳዊና ስጋዊ በረከት ሁሉ በስነ ምግባር ጥራት ላይ የተመሰረተ ነበረ አሁን ከዚህ አባትንና እናትን አክብር ከሚለው ጋር በጣም የተያያዘ መሰረታዊ እውነት ነው የምነግራቸው። አሁን ቅድም ከተናገርኩት ሀሳብ ጋር በብሉይ ኪዳን ውርስ የነበረው ይሄ መንፈሳዊውና የቃል ኪዳን ውርስ ከስጋዊው በረከት ጋር የነበረ ውርስ በደም ስር ወይም በዘር ብቻ ያልነበረ እንደነበረ ጥቂት ምሳሌዎች ሰጥቼ አሳያችኋለሁ። ያዕቆብንና ኤሳውን ላንሳላችሁ። ያዕቆብና ኤሳው በስነ ምግባር ጥራታቸው የተለያዩ ነበሩ። ወንድማማች መንታዎች እናውቃለን። እና እግዚአብሔር የባረከው ያዕቆብን ነው። ግን ኤሳውን ሲባርክ አትመለከቱም። በእርግጥ ምድራዊ በረከትን ተቀብሏል። ምድራዊ በረከት ለሁላችንም የኮመን ግሬስ የሚባለውን ሁላችንም እንባረካለን። ምንም ችግር የለበትም። ግን መንፈሳዊው በረከት ያረፈው በያዕቆብ ላይ ነው። ያዕቆብና ደግሞ ልጆቹን አስራ ሁለት ልጆቹን ተመልከቱ። ከእነሱ ውስጥ የውርስን እጥፍ ድርብ መጠን ወርሶ የነበረው ማን እንደነበረ ታውቃላችሁ? የያዕቆብ የመጀመሪያ ልጅ አልነበረም። የያዕቆብ ሁለተኛው ልጅ አልነበረም። የያዕቆብ ሶስተኛውም አራተኛውም አልነበሩም። ከእነሱ ውስጥ እጥፍ ድርብ የሆነው በረከት በያዕቆብ አናት ላይ እዛ በቁጥቋጦ ዘንድ የነበረው በረከት በራሱ ላይ ይፍሰስ ተብሎ የተነገረው በረከት በዮሴፍ ላይ ነበር። ዮሴፍ የአባቱን የያዕቆብን መንፈሳዊ በረከት በሕይወት ውስጥ ያስተላለፈ በሕይወት ውስጥ የኖረ ልጅ ነበር። ዮሴፍ ከእግዚአብሔር ጋር ተራመደ፣ እግዚአብሔርን አከበረ። የዮሴፍ የሥነ ምግባር ጥራት እጅግ በጣም የተመሰገነ የተመሰገነና የተደነቀ የጌታ የኢየሱስ ክርስቶስ የብሉይ ኪዳን ምሳሌ ተብሎ የተጠቀሰ ሰው ነው ዮሴፍ። በቅናትና በክፋት ወንድሞቹ ክፉ አደረጉበት፣ ነገር ግን ከእግዚአብሔር ጋር መራመዱን ቀጠለ። ዮሴፍ በዝሙት ፈተና መካከል ውስጥ ቆሞ ያንን ፈተና ሸሸ። በእርግጥ ያንን ፈተና በመሸሹ ዋጋ አስከፍሎታል፣ ግን ያንን ፈተና አሸንፎ ቆሟል ዮሴፍ ስለዚህ ዮሴፍ የድርብ በረከት የድርብ ውርስ ተሳታፊና ተቀባይ እንዲሆን ተደረገ። በብሉይ ኪዳን ታያላችሁ። የአባቱን ውርስ መንፈሳዊ ውርስ ጠብቆ ወደ ልጆቹ ለማስተላለፍ የመጣ ሰው ነው ዮሴፍ። ከወንድሞቹ መካከል አባቱ ያዕቆብ ጋር መጥቶ ልጆቼን ባርክልኝ ያለው ዮሴፍ ብቻ ነበር። ዮሴፍ ነበር ሽማግሌ አባቱን የጦረው ዮሴፍ ነበር ሽማግሌ አባቱን ሲሞት በሥነ ሥርዓት እንዲቀበር ያደረገው። ስለዚህ ከልጆቹ መካከል እጥፍ ድርብ መንፈሳዊ በረከት እጥፍ ድርብ በረከት በዮሴፍ አናት ላይ ነው እንዲሆን እግዚአብሔር ያደረገው እና የስነ ምግባር ጥራት በጣም አስፈላጊ ነበር በብሉይ ኪዳን። በእርግጥ የስነ ምግባር ጥራት የሚኖረውና የሚጀምረው ከቤት ነው። ለዚህ ነው እግዚአብሔር አምላክ አባትህንና እናትህን አክብር። እቤት ውስጥ ነው ጀምር ያለው እግዚአብሔር። ስለዚህ ለእናንተ ለእኔና ለእናንተ የተሰጠን የጌታ መንግስት በረከት ለልጆቻችን እንዲወርድ እና እንዲዋረድ የምንፈልግ ከሆነ ልጆቻችንን እንዴት አድርገን እንደምናስተምር እና እንደምንቀርጽ በጣም በጣም ልናስብበት ይገባል ማለት ነው። በእርግጥ የማይሰሙን ከሆነ ምንም ማድረግ አንችልም፣ ግን ልጆቻችንን ይሄንን ነገር የምር እንደሆነ ልናስተምርና ልንናገር ያስፈልጋል። ይህ በጣም የምር ነገር ነው። አባትንና እናትን አክብር የሚለው ነገር እና በአዲስ ኪዳን ውስጥ በአንድ አስደናቂ ሰው ሕይወት ውስጥ ሰው ልበለው እዚህ ጋር በትምህርተ ጥቅስ ውስጥ ተገልጦ እናየዋለን እና በጌታ በኢየሱስ ውስጥ ተገልጦ እናየዋለን። ጌታ ኢየሱስ በተሰቀለ ጊዜ እናቱ ማርያም በመስቀሉ ስር ጌታ ኢየሱስን እያየችው ቆማ ነበር። እናቱ ማርያም ታየ የነበረውን ነገር ጥቂት ልንገራችሁ። ጀርባው ቆሳስሏል። በዛ ግርፋት ጺሙ ሁሉ ተነጫጭቷል። የእሾሁ አክሊል ከተደረገበት እና ከበሳሳው ከእያንዳንዱ የራሱ ክፍል እና ግንባሩ ላይ የፈለቀው ደም ፊቱን ሁሉ ሸፍኖታል። ቀና ብላችሁ ብታየው እዛጋ ከማርያም ጋር ሆናችሁ የሚታየው ነገር ሁሉ አሰቃቂ ነበረ። ነገር ግን በዚያ ስቃይ ውስጥ ሆኖ ጌታ ኢየሱስ በዛ የእኛን ኃጢአትና ፍርድ ተሸክሞ በዛ ስቃይ ውስጥ እየቃተተ በነበረበት ጊዜ ጥቂት ቃላትን ሲናገር እንሰማዋለን። ጌታ ኢየሱስን እና እንደዚህ ነው ያለው ዮሐንስ 19 ላይ ኢየሱስም ወደ ታች እያየ እናቱን ይወደውም የነበረውን ደቀ መዝሙር ዮሐንስን በአጠገቧ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደግሞ ደቀ መዝሙሩን እነሆ እናትህ እነኋት አለው ይልና ከዚያ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ብሎ ይናገራል። ጌታ ኢየሱስ ምን እያደረገ እንደነበረ ታውቃላችሁ? ጌታ ኢየሱስ በቀራኔው መስቀል ላይ ተሰቅሎ እግዚአብሔር አብ አባቱን መንፈስ ቅዱስንም ደግሞ እናቱን ማርያምንም እያከበረ ነበረ። በእርግጥ ጌታ ኢየሱስ የስጋ ወንድሞች ነበሩት፣ የስጋ እህቶች ነበሩት። እነሱ ጌታ ኢየሱስ በትንሣኤ ተነስቶ እስካዩት ድረስ በሱ አላመኑም ነበር። ስለዚህ በሱ ሞት ጊዜ እናቱን ማርያምን በማያምኑት ወንድሞቹ እንክብካቤ ውስጥ አልተዋትም ነበር። ለነገሩ መስቀሉ ስርም አልነበሩም። እሱ አሳልፎ የሰጣት በሚገባ ለሚያውቀውና ለእምነት ሰው በሚገባ ሊንከባከባት ለሚችለው እግዚአብሔርን ለሚፈራው እግዚአብሔርን ለሚያከብረው አባትና እናቱንም በማክበር ለታወቀው ለዮሐንስ ነበረ አሳልፎ የሰጣት። ጌታ ኢየሱስ እንዴት አባቱን ደግሞም እናቱን ያከብር እንደነበረ ልታዩ ትችላላችሁ። ስለዚህ በዛ ስቃይ ውስጥ እንኳን አባትህንና እናትህን አክብር የሚለውን ቃል ጌታ ኢየሱስ ያደርግና ይፈጽም እንደነበረ ላስታውሳችሁ እፈልጋለሁ። ይሄ አባትህንና እናትህን አክብር የሚለው ቃል ልዩ ልዩ ባህርያት አሉት። አሁን ከልዩ ልዩ ባህርያት ውስጥ ጥቂቶቹን እጠቃቅስላችኋለሁ። የመጀመሪያው ለወላጆች የሰጠውን ኃላፊነትና እድል እጠቅስላችኋለሁ። ይሄ ቃል ሁለት አቅጣጫ ያለው ነው። አባትህና እናትህን አክብር የሚለው ቃል ልጆች ወላጆችን ያከብራሉ እያከበሩ የራሳቸውን ልጆች ደግሞ ልክ እነሱ እንዳደረጉት በዚህ ወላጅን በማክበርና ውርስን በማስተላለፍ እውነት ውስጥ እንዲሳተፉ ያደርጋሉ ማለት ነው። ስለዚህ ሁለት አቅጣጫ አለው። እኔና እናንተ ወላጆቻችንን እናከብራለን ደግሞ ወላጆቻችንን ባከበርንበት አክብሮት ልጆቻችን ደግሞ እኛን እንዲያከብሩ እናስተምራለን ማለት ነው። ስለዚህ ለወላጆች የሰጠው ከፍተኛ ኃላፊነትና እድል አለ። ስለዚህ ይህ ቃል ለወላጆች ኃላፊነትንና ልጆቻቸውን የማስተማርን እድል ሰጥቷቸዋል ማለት ነው። ለዚህ ነው ከእግዚአብሔር የተቀበልነውን ውርስ ለልጆች በወላጆች በኩል የሚተላለፍ መሆኑ በዘዳግም ስድስት ቁጥር ሰባት ላይ የተጠቀሰው ለአንብብላችሁ። ዘዳግም ስድስት እኔም ዛሬ አንተን የማዘውን ይህንን ቃል በልብህ ያዝ፣ ለልጆችህም አስተምረው፣ በቤትም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው። ዘዳግም ስድስት ቁጥር ስድስት እና ሰባት አስተምረው ለልጆችህ አስተምረው ለልጆችህ እና ይህንን ቃል ያዘው። እና ወላጆች ለልጆቻቸው ማስተማር አለባቸው። ከሚያስተምሩት ትምህርት መካከል አንዳንዶቹን ጠቅስላቸዋለሁ። ስለዚህ አማኝ የሆኑ ወላጆች ይህንን ሕግ የተቀበሉት እነዚህን ትዕዛዝ እንዴት እንደተሰጡ ስርዓት ባለው መንገድ ልጆቻቸውን ሰብስበው ማስተማር አለባቸው አስሩን ቃላት አስሩን ቃል ለልጆች ማስተማር አለባቸው። አምስተኛው ቃል ላይ ሲደርሱ ስለ ራሳቸው ማክበር ለመናገር ስለ ራሳቸው መከበር ለመናገር አይከብዳቸውም ማለት ነው። ተመልከቱ አስሩን ቃል ፕሮግራም ይዛችሁ ልጆቻችሁን የምታስተምሩ ከሆነ አምስተኛው ጋር ስትደርሱ እግዚአብሔር ይሄንን ቃል ለአንተ እንዳስተምር ለአንቺ እንዳስተምር አዞኛል እኔ ኖሬበት አለው ብለው ማስተማር ይችላሉ ማለት ነው። ይህንን የምለው በዚህ በምዕራቡ ዓለም አባትና እናት በተናቁበት ትውልድና ዘመን መካከል ስለምንኖር አምስቱን አራቱን መንደርደሪያ አድርገን አምስተኛውን ለመናገር እንድንደፍር ነው። ስለዚህ ይህንን አስተምር ያለው ያዘዘው እግዚአብሔር ነው። የማስተማሩንም ስልጣንና ኃላፊነቱንም ግልጽነቱንም የሰጠን እግዚአብሔር ነው። ስለዚህ ላደጉት ልጆች እንኳ ለማስተማር ይህንን ቃል እንችላለን ማለት ነው። እና እንዲህ ማለት እንችላለን በሲና ተራራ ስር የሆነውን ነገር፣ ግብፅ ውስጥ የነበረውን መራራ ህይወት፣ ከዛ እግዚአብሔር እኛንም ተመሳሳይ ከሆነ የኃጢአት ባርነት ውስጥ እንዴት እንዳወጣን በቀራኔው መስቀል ላይ በተሰቀለው በበጉ በክርስቶስ ኢየሱስ ደም እንዴት እንዳዳነን ከዛ ህዝቡ ከመሆናችን የተነሳ ደግሞ ይሄንን ቃል እንደሰጠን በዚህ ቃል መሰረት እንደምንኖር ልጆቻችንም በዚህ ቃል መሰረት እንዲኖሩ እንድናስተምር እንደታዘዝን መናገርና ማስተማር አለብን ማለት ነው። ወላጆች ልጆቻቸውን እንዲያከብሯቸው ማስተማራቸው እና መናገራቸው በጣም በጣም ጠቃሚ የሚሆነው ከወላጆች ይልቅ ለልጆቹ ለራሳቸው ነው። ለልጆቹ ለታሪካቸው ለምድራዊ በረከታቸው ለምድራዊ ስኬታማነታቸው በጣም ጠቃሚ ነው። ይገርማቸዋል ልጆቻችንን ወላጆቻቸውን እንዲፈሩ እንዲያከብሩ የማናስተምራቸው ከሆነ ታሪካቸውን ምድራዊ በረከታቸውን ስኬታማነታቸውን እና ረጅም ዕድሜያቸው ላይ ፍርድ መፍረዳችን ነው ማለት ነው። ስለዚህ በዚህ ቃል መሰረት ትክክል የሆነውን ነገር በቤት ቢያደርጉ ባለማድረጋቸው የሚመጣባቸው ችግር ሁሉ ይወገድላቸዋል ማለት ነው እና ወላጆችን እማያከብሩ ልጆችን ማክበር አለባችሁ ብለን ማረሚያ መንገዶችን ሁሉ ወስደን እማናርማቸውና እማናስተካከላቸው ከሆነ ለአባትና ለእናት ታዛዥና አክባሪ ካልሆኑ በትምህርት ህይወታቸው፣ በስራ ህይወታቸው፣ በማህበረሰባዊ ህይወታቸው፣ በምድራዊ ስኬታቸው ሁሉ ላይ ተጽዕኖ እንዲኖራቸው የምናደርግ ወላጆች ነው የምንሆነው ማለት ነው። ይህንን የማናስተምራቸው ከሆነ እስር ቤት እንደሚወድቁ ምንም ጥርጥር የለውም። ውርደት ውስጥ እንደሚወድቁ ምንም ጥርጥር የለውም እና አንዳንድ ወላጆች ልጆቻቸው ቀና ብለው ሲሳደቡ፣ ሲንቋቸው፣ ሲያዋርዷቸው ምንም አላደረጉም እያልን በውሸት የምንሸፍንላቸው ወላጆች እንዳለን የታወቀ ነገር ነው። እንደዛ የምናደርግ ከሆነ ለልጆቻችን ውድቀት፣ ለልጆቻችን ኪሳራ፣ ለልጆቻችን እስር ቤት መግባት፣ ለልጆቻችን ትዳር መፍረስ ዋና ምክንያትና መሰረት እንሆናለን ማለት ነው። ስለዚህ ወገኖች፣ እግዚአብሔር የሰጠን ትልቅ ኃላፊነት አለ። ልጆቻችንን ቁጭ አድርገን አባትንና እናትህን አክብር። ይህንን እምመክርህ እግዚአብሔር የሰጠው ትልቅ የተስፋ ቃል ኪዳን ስላለበት ነው፣ እና በአባትና በእናት ላይ እግዚአብሔር ክብርን ስላስቀመጠ ነው። አባትና እናት የራሱ የእግዚአብሔር ወኪሎች ስለሆኑ ነው። ያንተ መምጫ መንገዶች ስለሆኑ ነው። እና ይህንን ቃል በትክክል ልንጠቅስላቸው፣ ልናስተምራቸው ያስፈልጋል። አውቃለሁ አባትና እናት ልጆችን በመምራትና በማሳደግ ከፍተኛ አድካሚ አንዳንዴ ማስለቃሽ እንዲሁም አሳሳቢ ስራ ላይ መሆናቸውን አውቃለሁ። የብዙዎቻችን ልብ በልጆች ህይወት እንደሚነካ ትክክል ነው። ግን ልናስተምራቸው የምንነሳ ከሆነ እግዚአብሔር ይረዳናል። እግዚአብሔር ጎናችን ይቆማል። እግዚአብሔር እንደ ቃሉ ልጆቻችንን ይባረክልናል፣ ወደ ማስተዋል፣ ወደ ጥበብ፣ ወደ መረዳት፣ እናትና አባትን የማክበር ጠቀሜታን እንዲያው ያደርግልናል እና ስለዚህ ወላጅነት ማለት ቀላል ነገር እንዳልሆነ ኃላፊነት እንደሆነ አስተማሪነት እንደሆነ ትልቅ እድል እንደሆነ በወላጆች ትልልቅ ነገሮች ሊደረጉ እንደሚችሉ የሚያሳይ ትዕዛዝ ነው ይሄ ትዕዛዝ። ይህንን ለወላጆች እግዚአብሔር የሰጠውን ትዕዛዝ እና ኃላፊነት ብታምኑም ባታምኑም፣ ሌላ አስተማሪ ወይም ሌላ መሪ ወይም ሌላ ማንም ሊሰራው ስለማይችል ደግሞም እንደማይችል ማወቅ አለብን። ይህንን ኃላፊነት ለመወጣት እግዚአብሔር እንዲረዳን አባትና እናት ሁል ጊዜ ተባብረን በአንድነት ጸሎት እግዚአብሔርን መማፀን አስፈላጊ ነው። እና ይህንን ትእዛዝ እኔ ሳስብ አባትና እናት የሚለውን አባትህንና እናትህን አክብር ከሚለው ውስጥ አባትና እናት የሚለውን አስገራሚ ሐሳብ ላነሳው ፈልጋለሁ። ቃሉን ስትመለከቱት የሚለው አባትህንና እናትህን አክብር ነው። ይሄ አምስተኛው ትእዛዝ ነው። በጣም ይገርማል። አባት ተነስቶ እናት ተደብቃ አልተተወችም፣ ወይም እናት ተነስታ አባት አልተዘነጋም። እግዚአብሔር ለሁለቱም ለአባትም ለእናትም እንደ ልዩ ችሎታቸውና ስጦታቸው እንደ ልዩ ልዩ መረዳታቸው እንዲሁም ጥበባቸው እንደ እግዚአብሔር ጸጋ ትግስታቸውና ጽናታቸው ለዚህ ስራ አባትንም እናትንም አስፈላጊ መሆናቸውን እግዚአብሔር የገለጠበት ቦታ ነው። ዛሬ አሜሪካ ውስጥ አንድ ሰላማዊ ሰልፍ ተደርጎ ነበር። ይሄ የፌሚኒስቶች እንቅስቃሴ እንደሆነ ነው የሚገባኝ፣ የሴቶች ቀን ተብሎ እና ምንም አይደለም። አለማችን እንዲያ ያለ ነገሮችን ታደርጋለች። ግን መጽሐፍ ቅዱስ አባትና እናትን ሁለቱንም አጣምሮ ነው የሚያቀርበው እና በመጽሐፍ ቅዱስ ውስጥ ሴቶች ዝቅተኛ ቦታ ወንዶች ከፍተኛ ቦታ የሚባል ነገር ውስጥ ሲገቡ አታዩም። የሚጀምረው ከቤተሰብ ውስጥ ስለሆነ አባትህንና እናትህን ብሎ ነው እግዚአብሔር የተናገረው። ስለዚህ ባል ያለ ሚስት፣ ሚስት ያለ ባል ልጆቻቸውን ሊያረሙ ሊያስተካክሉና ሊቀርጹ አይችሉም። አባትና እናት እኩል ኃላፊነት አላቸው። በእርግጥ እኔ አሁን እዚህ አለንበት ዘመን ውስጥ በጣም አሰቃቂና አሳፋሪ ነገር በክርስቲያኖች ቤተሰቦች ውስጥ ሁሉ ትመለከታላችሁ። እግዚአብሔር ለሁለቱም የሰጠው እኩል ከልጆች ክብርን እንዲቀበሉ ሆኖ እያለ አባትህንና እናትህን አክብር ነው ያለው። ሁለቱም እኩል ከልጆቻቸው ክብር መቀበል አለባቸው። ሁለቱንም እኩል ነው እግዚአብሔር ያስቀመጣቸው። ከፍለህ እናትህን ወይም አባትን ብቻ ብሎ እግዚአብሔር አልጠቀሰም። ሁለቱም አስፈላጊ ናቸው። ሁለቱም የልጆች ምንጭ ናቸው። ሁለቱም በአንድነት በልጆች ሕይወት ውስጥ ከፍተኛ ሚና አላቸው። ከዚህ የተነሳ ነው በአሁኑ ዘመን አንዳንድ ቤተሰቦች ውስጥ አንዳንድ ሚስቶች ልጆችን ከአባቶች ሲያገሉ፣ አንዳንድ አባቶች ልጆችን ከእናቶች ሲያገሉና ሁለቱም በተለያየ መንገድ ለልጆች መጥፎ ምሳሌ ሲሆኑ ይታያሉ። ሴቶች ባሎቻቸውን በልጆቻቸው ፊት ሲያንቋሽሹ፣ ወንዶች በልጆቻቸው ፊት ሚስቶቻቸውን ሲያንቋሽሹ ይሄንን ትዕዛዝ እንደጣሱ እርግጠኛ ልነግራቸው እፈልጋለሁ። ቤት ውስጥ እንኳን ከዚህ የተነሳ ቡድን ሲፈጠር ታያላችሁ። ስለዚህ በእናት ወይም በአባት ጥላ ውስጥ ልጆች የሆኑና ሌላኛውን ጥለውና ንቀው በሚስጥር ሌላውን ለመናቅ ድብቅ ኃጢአትን ለመለማመድ ምክንያት ሆኖላቸዋል። የብዙ ቤተሰብም ፈርሷል። የደባልነት ኑሮ ብዙ ቤተሰብ እየኖረ ነው ከዚህ የተነሳ። ስለዚህ ይሄ ትዕዛዝ በጣም አስደናቂ ነው፣ ወገኖች። አባትህንና እናትህን ሁለቱም እኩል መከበር አለባቸው። ሁለቱም እኩል በህይወት ውስጥ ዋጋ ከፍተኛ ኃላፊነት አላቸው እያለ ነው እግዚአብሔር አምላክ እየተናገረ ያለው። እንግዲህ በጌታ ፊት አባትና እናት ተመካክረው የከበረ የወላጅነት ስጦታቸውን የከበረ የወላጅነት ኃላፊነታቸውንና የእግዚአብሔርን ባህሪ በልጆቻቸው ላይ ማሳደርና ማስረጽ ይገባቸዋል የሚለውን እውነት የሚናገር ትእዛዝ ነው። አስደናቂ ነው። አስደናቂ ነው። ይህንን ትእዛዝ ሳስብ የትእዛዙን ስፋት እና አድማሱን ደግሞ ልጠቅስላችሁ ፈልጋለሁ። በጣም ሰፊ ነው ይሄ ትእዛዝ። አድማሱ በጣም የትየሌሌ ነው እንደሚባለው ነው። እና ሰፊ የሆነ አድማስ አለው። ጌታ እግዚአብሔር አባትንና እናትን አክብር ሲል በውስጡ የስልጣን መዋቅርንም እየሰጠ ነው። በቤተሰብ ውስጥ፣ በማህበረሰብ ውስጥ፣ በአገር ውስጥ ያለውን የስልጣን መዋቅር ሁሉ የሚወክል ውከላ ያለበት ትእዛዝ ነው። እና ይህንን የስልጣን መዋቅር ስንታዘዝ በጎረቤት እና በአካባቢ በማህበረሰብ ውስጥ በአገር በትምህርት ቤት በመስሪያ ቤት ሁሉ ህይወታችን ትክክለኛና ቀጥተኛ ሆኖ ሲገኝ ታወታላቸው። አባትና እናቱን የሚያከብር ልጅ በትምህርት ቤት አስተማሪዎችን የሚያከብር ነው የሚሆነው። አምስት ነጥቦችን እናገራለሁ፣ ይሄ ትዕዛዝ ስንት መዋቅሮችን እንደሚያሳይ እና አምስት እግዚአብሔራዊ የስልጣን መዋቅሮች በዚህ አባትና እናትን አክብር በሚለው ትዕዛዝ ውስጥ ለዓለም ህዝብ እንደተሰጡ እኛ የፕሮቴስታንት አማኞች እንረዳለን። አንደኛው የባልና የሚስት የስልጣን መዋቅር የቤተሰብ መሰረት እንደሆነ ባልና ሚስት ባላቸው ከፍተኛ የስልጣን መዋቅር ቤት ውስጥ ማንም ጣልቃ ሊገባ እንደማይችል እና ይሄ ከፍተኛ የስልጣን መዋቅር እንደሆነ፣ ሁለተኛው የወላጆች የባልና ሚስት በጥምር እና የልጆች ስልጣንና መዋቅር እንደዘረጋ ልጆች ለወላጆቻቸው በእነሱ ውስጥ እግዚአብሔር ያስቀመጠውን ስልጣን እንዲያዩ ያንን በማክበር እግዚአብሔርን ደግሞ እንዲያከብሩ ያንን በማክበር ታሪክ ውስጥ ታሪክና ምስክርነት ለእድሜያቸው መርዘም፣ ለህይወታቸው መባረክ ምክንያት እንደሆነ እግዚአብሔር ያስቀመጠው የስልጣን መዋቅር ነው። ሶስተኛው በዚህ የስልጣን መዋቅር ውስጥ የሚታየው የስልጣን መዋቅር የሲቪል መንግስትና ህዝብ ነው። እግዚአብሔር ነገስታትን፣ ፕሬዚዳንቶችን፣ በአካባቢያችን ያሉ ገቨርነሮችን፣ ሴናተሮችን ስልጣን ሰጥቶ አስቀምጧቸዋል። ልናከብራቸው፣ ልንጸልይላቸው ጌታንና እምነታችንን በቀጥታ እስካልተቃወሙ ድረስ ልንታዘዛቸው ይገባል። እግዚአብሔር ነው ስልጣን የሚሰጥ። እግዚአብሔር ነው ንጉስ የሚያደርግ። እግዚአብሔር ነው ፕሬዚዳንት የሚያደርግ። ሰዎች አይደሉም፣ እግዚአብሔር ነው። አራተኛው አሰሪና ሰራተኛ የስልጣን መዋቅር ነው። በዚህ የስልጣን መዋቅር ውስጥ አስተማሪና ተማሪ፣ ሐኪም እና ታካሚ ወዘተ የሚለውን መጥቀስ ትችላላችሁ። ስለዚህ አባትና እናቱን የሚያከብር በማክበር ያደገ ልጅ ለአሰሪው፣ ለባለስልጣኑ፣ ለአለቃው፣ ለሱፐርቫይዘሩ የሚታዘዝ ከዚህ የተነሳ ደግሞ ሞገስን የሚያገኝ ሹመትን እና ከበሬታን በአንጻሩ የሚቀበል ደግሞም ስራውን የሚጠብቅ ሰው ይሆናል ማለት ነው። አምስተኛውን ስትመለከቱ የጌታ አገልጋዮችና የቤተ ክርስቲያን አባላትን ያካተተ ነው። በቤተ ክርስቲያን ሰላምና አንድነት እንዲኖር አገልጋዮች እንደ ጌታ ቃል ደስ ብሏቸው ያለ ራስ ምታት ያለ ማጉረምረም እንዲያገለግሉ፣ ልንታዘዛቸው፣ ልናከብራቸው፣ ልንጸሊላቸው፣ ልንደግፋቸው ይገባናል። ለዚህ ነው የእብራውያኑ ጸሐፊ አስደናቂ ነገርን በዕብራውያን 13 ቁጥር 17 ላይ እንዲህ ብሎ ተናግሯል። ለዋኖቻችሁ ታዘዙና ተገዙ ብሎ ለዚህ ለቤተ ክርስቲያን ሽማግሌዎች፣ ፓስተሮች፣ አገልጋዮች ማለቱ ነው። እነሱ ብሎ ስሌትን እንደሚሰጡ አድርገው ይህንኑ በደስታ እንጂ በሐዘን እንዳያደርጉት ይህ የማይጠቅማችሁ ነበርና፣ ምክንያቱም ስለ ነፍሳችሁ ይተጋሉ ብሎ ተናገረ እና እነሱ ሂሳብና እንደሚቀንሱ አይነት ለነፍሳችሁ ይተጋሉ። ስለዚህ አክብሯቸው፣ ተገቢውን ስፍራ እና ቦታ ስጧቸው ብሎ ነው የሚናገሩ። እንግዲህ እነዚህን አምስት የስልጣን ተዋቅሮች ያካተተ መዋቅሮች ያካተተ ትእዛዝ ነው ይሄ። አምስተኛው ቃል እንግዲህ እነዚህን ሁሉ እንድንመለከት የሚያደርግ ቃል ስለሆነ ትኩረት ልንሰጠው፣ በእውነት እንደ እግዚአብሔር ቃል ልንመላለስ፣ አባትና እናትን በማክበር እንድንወጣና እንድንገባ ያስፈልገናል። ይሄ ትእዛዝ የተስፋ ቃል በረከትም ያለው ነው። ይገርማቸዋል። ይሄንን እንደ ነጥብ ነው የማስቀምጠው። ይሄ ትእዛዝ ማለትም አምስተኛው ቃል አስደናቂ የሆነ የተስፋ ቃልን ይዟል። ላምብብላችሁ እንደገና ዘፀአት ምዕራፍ 20 ቁጥር 12 አባትህንና እናትህን አክብር እግዚአብሔር አምላክህ በሚሰጥህ ምድር እድሜህ እንዲረዝም ዘዳግም ላይ ደግሞ ጥቂት አብራርቶ እንዳለ አስቀምጦታል እግዚአብሔር አምላክህ እንዳዘዘህ አባትህንና እናትህን አክብር እግዚአብሔር አምላክህ በሚሰጥህ ምድር ላይ እድሜህ እንዲረዝም ብሎ መልካምም እንዲሆንልህ ብሏል በጣም ይገርማል የኤፌሶኑ ላይ ያለው የጳውሎስ መልእክት ልክ ከዳግሙ ጋራ ከዘዳግሙ ጋር የተያያዘ ነው ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ይህ የሚገባ ነውና ብሎ መልካም እንዲሆንልህ እድሜህም በምድር ላይ እንዲረዝም አባትህንና እናትን አክብር ብሎ እሷም የተስፋ ቃል ያላት ፊተኛ ፊተኛይቱ ትእዛዝ ናት። ማለት አስሩ ቃል ውስጥ ያለች ትእዛዝ ናት ብሎ ነው የተናገረው ና ይገርማቸዋል። ይሄ ትእዛዝ አምስተኛው የተስፋ ቃል ይሄ አስሩ ቃላት ውስጥ ያለው አምስተኛው መሰረታዊ ተቋም ቤተሰብ ላይ የሚያነጣጥረው ከእድሜ ጋራ የተያያዘ ነው። ከእድሜ ጋራ የተያያዘ ነው። በመጽሐፍ ቅዱስ ውስጥ በሰዎች ልጆች ታሪክ ረጅም እድሜ መኖር የበረከት ምልክት ነው። በአጭሩ መቀሰፍ ደግሞ በወጣትነት ወይም በመሳሰለ ሁኔታ ያለመባረክ ምሳሌ ነው። ስለዚህም የሰዎች ልጆች እና የልጆቻችን እድሜ መርዘምና ማጠር የተያያዘው በቀጥታ ከዚህ እውነታ ጋር ነው። ለዚህ ነው የምር ትእዛዝ ነው የምለው። ከጥፋት ውሃ በፊት የነበሩት አጸያፊ ኃጢአቶች ውስጥ እኔ እንደምገምተው ግብረ ሰዶም ብቻ ነበረ ብዬ አላስብም። አንዱ እናትና አባትን አለማክበር እንደነበረ ልትገምቱ ትችላላችሁ። ምክንያቱም የሰው ልጅ ዕድሜ ከብዙ መቶ ዓመታት 600፣ 700፣ 800 ይኖር የነበረ የሰው ልጅ ዕድሜ በአንድ ጊዜ ነው ወደ መቶ 20 የወረደው። ይገርማቸዋል ከዛ ቀጥሎ መዝሙር ዘጠና ላይ ደግሞ ብትመጡ ሙሴ ሲናገር ዕድሜያችን አለ 70፣ ቢበዛ 80 ከዛ ቢበዛ ለአሳር ነው ብሎ ነው የተናገረው እና የዕድሜ መቆረጥ ከእናትና ከአባትን ማክበርና አለማክበር ጋር በቀጥታ የተያያዘ እንደሆነ ልታስተውሉ ትችላላችሁ። እንግዲህ ከላይ የጠቀስናቸውን በወላጅና በልጅ መካከል ያለውን ነገር የጣሱ አምስቱን የስልጣን መዋቅሮች ያላከበሩ አባትና እናትን አለማክበር ውስጥ ያሉ በዚህ አይነት ህይወት ውስጥ በጠንካራና የደነደነ ልብ ውስጥ ያሉ በራሳቸው ላይ እድሜያቸው እንዲያጥር ቁርጥ ውሳኔ ያደረጉ ሰዎች ናቸው ማለት ነው። እና ልንጸልይላቸው፣ ልንመክራቸው በትክክል ቁጭ አድርገን ልናነጋግራቸው ያስፈልጋል። ወላጆቻቸውን የናቁ ወላጆቻቸውን ያላከበሩ ወላጆቻቸውን በሆነ ባልሆነ ነው የሚቆጡ በአማኞች መካከል እንኳን ቢሆኑ ለእነሱ መልካም ነገር አይሆንላቸውም ብታምኑም ባታምኑ፣ ምክንያቱም ይህንን የእግዚአብሔርን ቃል ጥሰዋልና እግዚአብሔር ደግሞ ቃሉን የጣሰውን ማክበር አይሆንለትም። እኔ ምስክር ነኝ ወገኖቼ፣ እኔ ምስክር ነኝ። እኔ ተወልጄ ያደግኩት ገጠር ኢትዮጵያ ውስጥ ነው፣ ደብረ ብርሃን አካባቢ ባለ ገጠር ውስጥ ነው ያደግኩት እና ከዛ ወደ ከተማ መጥቻለሁ። ከዛ ዩሮፕ ሄጃለሁ። አሁን አሜሪካ ነው ያለሁት። ከልጅነቴ ጀምሮ በገጠር ውስጥ ወላጆቻቸውን የማያከብሩ ልጆች በህይወት ረጅም ዘመን ሲኖሩ አይቼ አላውቅም። ወላጆቻቸውን የሰደቡ የማያከብሩ ብቻ አይደለም፣ ሰዎችን፣ አስተማሪዎችን፣ ትምህርት ቤት ሃይስኩል እያለን ባለስልጣናትን የማያከብሩ ሰዎች እንደዚሁ ናቸው። ድንገት ሲነሱ፣ በሰው እጅ ሲሞቱ፣ ተራና ምናምንቴ ሆነው ሲቀሩ በአይኔ በብረቱ አይቻለሁ። ይሄ በማያምነው ማህበረሰብ ውስጥ ሁሉ ነው። በሚያምኑ ማህበረሰብ ውስጥ ደግሞ ያሉ ከአገልግሎትና ከመንፈሳዊ በረከት ሩቅ ሆነው ነው የሚኖሩት። ይህንም በተመለከተ የኔን ምስክርነት እንደዚህ ስሰጣችሁ እውነቴን ነው የምናገረው። አንድ ሁለት ሶስት ብዬ ጓደኞችን ልጠቅስላችሁ እችላለሁ። ድሮ በልጅነት የማቃቸውን በሰው እጅ የሞቱ እንደዚሁ ባክ ነው የቀሩ፣ ያሉበት የማይታወቅ አባታቸውን እናታቸውን ሲሰድቡ በአይኔ በብረቱ ያየው የሰማኋቸው ምሳሌ ልስጣችሁ። እዚህ መጽሐፍ ቅዱስ ላይ ምክንያቱም መጽሐፍ ቅዱስ ነውና ዋናው መዳኛችን። ይህንም በተመለከተ በአንደኛ ሳሙኤል ውስጥ በመጀመሪያው ምዕራፍ እና በሁለተኛው ምዕራፍ የሁለት በሶስተኛው ምዕራፍ ውስጥ የሁለት ቤተሰብ የታሪክ ንጽጽር ታያላችሁ። አንደኛው ቤተሰብ የሃናና የኤልያቄም ልጅ ነቢዩ ሳሙኤል የተወለደበት ቤተሰብ ነው። ሁለተኛው ቤተሰብ ደግሞ የአገልጋዩ የኤሊ የሊቀ ካህኑ የኤሊ ልጆች የአፍኔንና የፊንሃስ የነበሩበት ቤተሰብ ነው። ሳሙኤል በጸሎት ተወለደ። የእናቱን ቃል ሰምቷል፣ ለእግዚአብሔር ተለይቷል። እናቱ የምትነግረውን ነገር በሙሉ ሲያደርግ ነበር። እናቱ አባትየውም ጎኗ እንደሚኖር አምናለሁ። ግን ተባርኮ ሳሙኤል ለበረከት ሆኗል። ነገስታትን የሾመ ነቢይ ሆነ። ለህዝብ በረከት የሆነ ሰው ሆነ። በአገሪቱ ላይ በሙሉ በእስራኤል ላይ በዳኝነት እየዞረ ይዳኝ የነበረ ዳኛ ነበረ። ካህናትን፣ ነገስታትን ሁሉ በትንቢት እግዚአብሔር እንዲህ ብሏል ብሎ የሚናገር የተባረከ ልጅ ነው የነበረው፣ አባቱንና እናቱን የሚሰማ ልጅ። የአገልጋዩን የኤሊን ልጆች ደግሞ ተመልከቱ፣ አፍኒንና ፍንሃስ፣ ምዕራፍ ሁለት ጀምሮ የእግዚአብሔር ቃል ምናምንቴዎች ነበሩ ይላል። ምናምንቴዎች ነበሩ የአባታቸውን ቃል አይሰሙም ነበርና እግዚአብሔርን መታዘዝ የአባታቸውን ቃል መስማት እንደ ኋላ ቀርነት ነበር የተመለከቱት። ሽማግሌ ሂድ ወደዛ እያሉ አባቱን አባታቸውን የቤተ መቅደስ ውስጥ የሚደረገውን መስዋዕት ሁሉ ይረግጡ፣ በቤተ መቅደሱ ዙሪያ መስዋዕት ለማቅረብ የመጡትን ሴቶች ይደፍሩ እንደነበረ መጽሐፍ ቅዱስ ይናገራል። እግዚአብሔር በእነሱ ላይ ትንቢት ተናገረ። በወጣትነታቸው እንደሚሞቱ የእነሱ ዘር በሙሉ ከእነሱ ኃጢአትና አመፅ፣ አባትና እናትን አለማክበር የተነሳ በወጣትነት እንዲሞቱ የዘር እርግማን ምክንያት ነው የነበሩት እና መጽሐፍ ቅዱስን በሙሉ ብታጠኑ የአፍኒንና የፊንሐስ ልጆች ሁሉ በወጣትነታቸው እንደሞቱ ይናገራል። ተመልከቱ። አባትና እናትን አለማክበር አለመታዘዝ፣ በጣም አስፈሪ ቁጣና እርግማን ያለበት ነገር ነው። በዚህ የተመሰለውን የስልጣን ተዋረድ አለማክበርና አለመታዘዝ ስንት ምሳሌ ነግራችኋለሁ። መጽሐፍ ቅዱስ ይህን በተመለከተ በጣም ብዙ እልፍ የሆኑ ምሳሌዎች አለው። ግን አባትና እናትን ብታከብሩ እድሜ መርዘን ብቻ አይደለም፣ ከእድሜ ጋራ ክብርን ከዕድሜ ጋራ መሳካትን፣ ከዕድሜ ጋራ በረከትን፣ ከዕድሜ ጋራ ጠቃሚነትን፣ ከዕድሜ ጋራ ምሳሌነትን እግዚአብሔር ይሰጣችኋል። ከዕድሜ ጋራ አስደናቂ አስደናቂ ደስታና ሰላምን የሰራዊቱ ጌታ ያፈስላችኋል። አባትና እናትን አክብር፣ እግዚአብሔር አምላክ በሰጠህ ምድር ዕድሜህ እንዲረዝም። እዚህ አሜሪካ ዕድሜያችሁ እንዲረዝም ትፈልጋላችሁ? እናንተ ወላጆቻችሁ ኢትዮጵያ ያሉ አባትና እናቶቻችሁን አክብሩ፣ ጎብኟቸው፣ ጠይቋቸው፣ አስቡላቸው፣ አጽናኗቸው፣ ደውሉላቸው። ለልጆቻችሁም ደግሞ አስተምሩ። ልጆቻችሁ ረጅም ዕድሜ እንዲኖራቸው ትፈልጋላችሁ? ቁጭ ብላችሁ አስተምሯቸው። እግዚአብሔር እንድነግርህ እንዳስተማ ላይሰሟችሁ ይችላሉ። አዎ ሊንቋችሁ ይችላሉ። ሲሳደቡ ሲቆጡ የዘመኑ ልጆች ብላችሁ አትለፉ። ገስጿቸው፣ አስተምሯቸው፣ ቁጭ አድርጋችሁ ንገሯቸው። ይህንን የምነግረው ለአንተ ጥቅም ነው፣ ለአንቺ ጥቅም ነው፣ እንድትባረክ ድሜሽ እንዲረዝም፣ በረከት እንዲፈስልሽ፣ እግዚአብሔር እንዲመራሽ እንዲመራህ። አባትንና እናትን አክብር። በዚህ ትእዛዝ ውስጥ ባለው የስልጣን መዋቅር መኖር እንዳለባችሁ አትርሱ። ጌታ እግዚአብሔር ይባረካችኋል። ስለዚህ ወደ ማጠቃላይ አመጣለሁ። ይህ ትእዛዝ መቼም በጣም አስደናቂ ትእዛዝ ነው። አባትንና እናትን አክብር፣ እግዚአብሔር አምላክ በሚሰጥህ ምድር እድሜህ እንዲረዝም። ይሄ ቃል እንዴት ሊሻር ይችላል? እንዴትስ ተሻረ? ሊሻርም አይችልም። አይሻርም። እግዚአብሔር ያስቀመጠው በእጆቹ በሲና ተራራ ላይ በቃሉ ከተናገረ በኋላ በእጆቹ በድንጋይ ጽላቶች ላይ ጽፎ ለሙሴ የሰጠው ቃል ነው። አባትህንና እናትህን አክብር እግዚአብሔር አምላክህ በሚሰጥህ ምድር እድሜህ እንዲረዝም። ይህንም በመንፈሳዊነት ልንረግጠው አንችልም፣ በስጋዊነትም ልንረግጠው አንችልም። አስፈላጊ ትዕዛዝ ነው። ስለዚህ አባትና እናትን በምናከብርበት ጊዜ ለአባትና ለእናት ፍቅርን፣ የፍቅር መታዘዝን ከልባችን የምናሳይበት የልጆች ትልቅ እድል እንደሆነ እንድናስብ እግዚአብሔር አምላካችን ይፈልጋል። ተፈጥሯዊ ነው። ከማንኛውም ሰው የሚጠበቅ ነው። ከተማረም ካልተማረም፣ ከአገልጋይም ከምዕመንም፣ ይህንን መታዘዝ እረፍትንና ሰላምን ደስታንም የሚያመጣ በረከት ሁሉ የተሞላ ነው። በግላችን ከውስጥ ጥርጥር፣ የግል ጭንቀት፣ የግል ግጭት ነፃ እንድንወጣ የሚያደርግ ነው። የወላጆችን እንደ ጸሐይ የሚያበራ የፍቅር ተግሳጽንና ምስጋናንም የሚያመጣ ነው። በእርግጥ ቃል በቃል የተገለጠውን ቃል ኪዳን ታያላችሁ። ለወላጆች መታዘዝ የልጆች የልጅ ልጆቻቸውና የአገራቸው የምድራቸው ሁሉ መባረክ ቅድመ ሁኔታ ነው። እና በጣም አስደናቂ ትዕዛዝ ነው። ይሄ እንደ ቅድመ ሁኔታ ነው የተገለጠው ለእግዚአብሔር ሕዝብ ነው። ይሄም በማድረግ መንግስተ ሰማይ ትገባለ ሳይሆን መንግስተ ሰማይ እንድትገባ እግዚአብሔር ያዳነ ሕዝብ ስለሆንክ የእኔ ሕዝብ ስለሆንክ ይሄ በቤተሰብ ውስጥ ልታደርገው የሚገባ ተቋም ነው ነው ያለው እግዚአብሔር። ለወላጆች መታዘዝ፣ ለሕግ መታዘዝን ለታሪካዊ የእግዚአብሔር መንገድ መቀጠል ምክንያትን ታማኝነትን አገልጋይነትን የሚያሳይ አስደናቂ እውነታ ነው። ለወላጆች መታዘዝ ለወላጆች ካለን ፍቅርና አክብሮት ደግሞም እግዚአብሔራዊና መንፈሳዊነት የሚመነጭ ነው። በመሆኑም ራስንና የራስን ፈቃድ መካድን ራስን ከማስደሰት እናትን አባትን ሰድቦና አዋርዶ ራስን ከማስደሰት ወይም አስደስታለሁ ብሎ ከማሰብ የተለየ አስተሳሰብ ውስጥ መግባት ነው። እናትና አባትን ማክበር ወጣቶችን፣ በተለይ ወጣቶችን ከብዙ ተንኮል፣ ከብዙ ኃጢአት፣ ከብዙ ዓለማዊ መታለል የሚከለክልና የሚያድን እውነት ያለበት ነው። እኔ እንግሊዝ ሀገር ሳለው አንድ ሰባኪ ቤተ ክርስቲያን መጥቶ ተጋብዞ ሲሰብክ ስለ አንዲት ልጁ የተናገረውን ነገር አስታውሳለሁ። መቼም መቼም አልረሳው እና ወጣት ቲኔጀር የነበረች ልጅ ነበረችው እና ትምህርት ቤት ውስጥ ቲኔጀሮች በሙሉ እየተሰበሰቡ ፓርቲ ንሂድ ምናምን ሲሉ ብዙ ጊዜ ይጋብዟታል። እና አንድ ጊዜ ግብዛው ስለሰለቻት ለጋበዟት ለጓደኞቿ እንዲህ ብላ ነገረቻቸው። እኔ እናንተ ፓርቲ ድግስ ውስጥ አልመጣም። እንደ እናንተም ልሆን አልችልም። ምክንያቱም አባቴን በጣም ስለምወደው ላሳዝነው ስለማልፈልግ አላደርገውም። አባቴ እንደማይወድ እንደማይፈልግ ይህንን ነገር አምናለሁ ብላ ተናገረች። እግዚአብሔር አለ ያሰባኪ ሲናገር በሚገርም ሁኔታ ያችን ልጅ አከበራት። አባቴን እንዲያዝን አልፈልግም። አዎ ፓርቲ ብሄድ እንደምደሰት ከእናንተ ጋር እንደምዝናና አይኖ አውቃለሁ፣ ግን አባቴን አሳዝኜ ከአባቴ ትዕዛዝ ወጥቼ አላደርገውም። ወጣቶችን ከብዙ ተንኮል ከብዙ ኃጢአት ከብዙ መደፈር ከብዙ ውርደት የሚያድን ትእዛዝ ቢኖር ይሄ ትእዛዝ ነው። ልናስተምራቸው ይገባናል፣ ልንመክራቸው ይገባናል። እንደ ዘመኑ ልጆች እንዲሆኑ መፍቀድ የለብንም። በተቻለ መጠን ይሄንን መታዘዝ ታላቅ የሆነ ማስተዋልን፣ ጥበብን ለወጣቶች ሰጥቶ ለእግዚአብሔር ፈቃድ መታዘዝን የሚያመጣና ለዚያም ዝግጁ የሚያደርግ ሊኖሩ ያለውን ኑሮ የወደፊታቸውን የሚባርክ እግዚአብሔር በቤታቸው በኑራቸው እንዲባረኩ ከፍተኛ በረከትን የሚከፍት አስደናቂ ትእዛዝ ነው። እግዚአብሔር አምላካችን ይሄንን ትእዛዝ በሕይወታችን ውስጥ አይተን ፈጽመኑ በልጆቻችን ሕይወት ደግሞ ተግባራዊ ሆኖ ልክ እግዚአብሔር እንዳቀደው እኛ የወረስነውን መንፈሳዊና ስጋዊ ውርስ አዎ በልጆቻችን ላይ ኢንቨስት አድርገን አፍስሰን ልጆቻችን ደግሞ ከኛ የተቀበሉትን እኛን የሚያከብሩ ከሆነ እኛን የሚያከብሩ ከሆነ የእግዚአብሔር ወኪሎች ናቸው ብለው እኛን የሚያከብሩ ከሆነ በልጆቻቸው ላይ ቢያፈሱት ልጆቻቸው ይቀበሉላቸዋል። ከዛም በልጅ ልጆቻቸው እያዩት ይሄዳሉ። እግዚአብሔር ይባረካቸዋል፣ እኛንም ይባርከናል፣ ለበረከትም ያደርገናል። ስለዚህ የሰራዊቱ ጌታ እግዚአብሔር በዚህ በአስሩ ቃል ውስጥ ካስቀመጠው መሰረታዊ የአማኞች የአመነው ማህበረሰብ ተቋም አድርጎ ከሰጣቸው ሁለት ትዕዛዞች በሁለተኛው ክፍል ውስጥ የሰንበትን ቀን ትቀድሰው ዘንድ አስብ፣ የእኛ ለእኛ የተሰጠ ተቋም ነው፣ እሁድን ልዩ ቀን እንድናደርገው እና ሁለተኛው ደግሞ አባትህንና እናትህን አክብር። የተስፋ ቃሉ እግዚአብሔር አምላክ በሚሰጥህ ምድር ዕድሜህ እንዲረዝም ብሎ የተናገረው አስደናቂ ትዕዛዝ ነው። እግዚአብሔር አምላክ ቃሉን እንደ ቃሉ በመታዘዝ እሱ ለእኛ ያዘጋጀውን በረከት እንድንወርስ ልጆቻችንም፣ የልጅ ልጆቻችንም እንዲወርሱ ጨካኞችና እውነትን አስተማሪዎች ሆነን እንድንቆም በጌታ በመንፈስ ቅዱስ ጸጋና ኃይል እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። እግዚአብሔር አምላክ የሚቀጥለው ሳምንት እንደዚሁ ወደ ስድስተኛውና ወደ ሶስተኛው ክፍል እንሄዳለን። ያው ባለፈው እንደተናገርኩት ማስታወሻዎችን ይዛችሁ በመጨረሻ ላይ ጥያቄዎችን ለመጠየቅና አንዳንድ ነገሮችን ማብራራት እችላለሁ። ግን እኔም ደግሞ እንደምጠይቃችሁ ተናግራለሁ። እነዚህን አስሩን ቃላት እያንዳንዳችሁ በቃላችሁ እንድትይዙልኝ እፈልጋለሁ። ጌታ ኢየሱስ ይባርካቸው። አስደናቂ ቃላት ናቸው። እግዚአብሔር ይባረክ።